ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በይለተ ሰሉስ አክሊለ ምክህነ ወቀዳሚተ መዳኒትነ ወመሰረተ ንጽህነ ኮነ በማርያም ድንግል እንተወለደት ለነ ዘእግዚአብሔር ቃል ዘኮነ ሰባ በይንተ መዳኒትነ እምትረ ኮነ ሰባ ጥዩቀ አምላክ ፍጹም ውእቱ ወበይንተዝ ወለደቶ እንዘ ድንግል ኢቲ መንክር ሀይለ ወሊዶታ ዘይት ነገር ዘይትነገር ሰአሊለነ ቅድስት ስመበፈቃድሁ ወበስምረታብሁ ወመንፈስ ቅዱስ መጻ ዋድሃነነ አብይ ኡቱ ስፋተ ድንግልናኪ ኦ ማርያም ድንግል ፍጽም ትረከብች ሞገሰ እግዚአብሔር ምስሌኪ አንት ውቱ ስዋስ ዘር ያይቆብ ምድር ዘይበጽ እስከ ሰማይ ወመላይተ እግዚአብሔር ያአርጉ ወወርዱ ውስጤታ! ሰአሊ ለነ ቅድስት አንቲ ሁቱ እጽ ዘሬ ሙሴ በነደይ ሰዓት ወይ ትዊ ዘውቱ ወለ እግዚአብሔር መጻዋ ደረው ሰከርስቺ ወይ ሰዓተ መለኮቱ እያዋአ የስጋቺ ሳሊ ለነቅድስት አንቲ ሁቱ ገራይት ዘይተዘራ ዘራ ውስጤታ ዘር ወፃ ምኔቺ ፍሬ ህይወት አንቲ ሁቱ መዝገብ ዘተሳያጠ ዮሴፍ ወረከበ በውስጤታ ባይሬ እንኳ ክቡረ ዘውቱ መድኃኒነ ኢየሱስ ክርስቶስ ተጸውረ በከርስኪ ወወለርሂዮ ውስተ ዓለም ሰአሊ ለነ ቅድስት ተፈሲኦ ወላዲተ ግዚ ሐሴቶሙ ለመላእክት ተፈሲኦ ንጺት ዜናሆሙ ለነቢያት ተፈሲ ስመረከብኪ ሞገሰ እግዚአብሔር ምስሌኪ ተፈሲ ስመተወከፍኪ ቃሎ ለመላክ ፍስሐ ኵሉ ዓለም ተፈሲኦ ወላዲ ተፈጣሪ ኵሉ ዓለም ሰአሊ ለነ ቅድስት ተፈሲ እስመድሎ ተሰመኪ ኦ ወላዲተ አምላክ ተፈሲ ኦ መድኒታ ለሔዋን ተፈሲን ታጥበውኪ አሊበ ለዘይ ሴሲዮ ለኩሉ ፍጥረት ተፈሲ ኦ ቅድስት እሞሙ ለኩሎም ሕያዋን ና ናንቃዱ ሀብየኪ ተሳሊ በይንቲ አነ ሳሊ ለነ ቅድስት ኦ ድንግል ኦ ቅድስት ኦ ወላዲተ እግዚ ስሞለርኪ ንጉሰ ስሞለርኪ ለነ ንጉሰ መንክር ምስጢር ሀደረ ላይሌኪ ለመዳኒተ ተዚያነ! ናርም ናሩም ስመንክል ፈጽሞ ጥንቁቀ ነጊረ በኢንተበዩ ለውቱ ገባሬ ሰናያት በብዙ መንክር ራእይ ሰአሊ ለነ ቅድስት ቃላ በያው ዘወረደ ውስተ ደብረችና ወውሃበ ሕገ ለሙሴ ወከደነ ርእሰ ደብር በጊሜ ወጢስ በጽልመት ወነፋስ ወበድምጸ ቃል አቅርንት ጀስ ጸለ ይቀውሙ በፍርሃት ሰአሊ ለነ ቅድስት ውዝኬ ዘወረደ አቤኪ ኦ ደብር ነባቢት በተትና መፍቀሬ ሰብ ተስባብ እንደኪ ዘይንበለውላጤ ፍጹመ ስጋ ነባቢ ዘከማአነ በመንፈሰ ጥበብ አምላክ አደረ ላይሊሃ ኮነ ፍጹመ ሰባ ከመያድህኖ ወይስረ ኃጢአቶ ላደ ዋ ንሮ ስተሰማያት ወያ ግቦ አበዘትካት መንበሩ በእበየ ሳይሉ ወምረቱ ሳሊለነ ቅድስት። ሪያ ለድንግል እይትካሃል ለተነግሮ ስመግዚ አራያ መጻ ሀደረ ላይሊሃ ዘይአድሩስ ተብርሃን አባልዎ ዘይቀርቦ ተጸውረ በከርሳ ተሳተ አውርሃ ዘይትራይ ወዘእይትአወቅ ወለደቶ ማርያም ዘድንግል ኢቲ ሳል ለነ ቅድስት ዘውትኦም ዘሬ ዳንኤል ነቢይ ዘተበትከም ደብር ነዋህ ዘንብልእድ ዘውቱ ቃል ዘወፃ እም አብ መጻ ወተሰባ እም ድንግል ዘይንበለ ዘራብሲ ዋህዳነነ ሳሊ ለነ ቅዱስት ኮንቺ አስቀ ንጹሃ ወሙዳይ ወሙዳይ አሚን ርትዕት ሃይማኖቶሙ ለቅዱሳን አበዊነ ኦ ንጽይት ወላዲት አምላክ ድንግል ትምት ወለርኪ ለነ ቃል አብ ኢየሱስ ክርስቶስ መጻ ለመዳኔተነ ሳል ሳሊ ለነ ቅዱስት አንቲ እሙ ለብርሃን ክብርት ወላዲተ እግዚ እንተ ጾርኪ ዩ ወለ ቃል ዘይ ትራይ እንድረ ወለርኪ ቻሆ ነበርኪ በድንግልና በስብሐት ወባርኮት ያብዩኪ ሳሊ ለነ ቅድስት አይ ልሳን ዘይክል ነይበ ዘይትነገር ነገር በይንቲያኪ ኦ ድንግል ንጽሕት እሙ ለቃል አብ ኮንኪ መንበር ወለ ንጉስ ለዘይ ጸውርዎ ኪሩቤል ናስተበጻኪ ኦ ብሩክቶ ንዘክር ስመኪ በኩሉ ትውልደ ትውልድ ኦ ርግብ ሰናይት ሙሉ እግዚእነ ኢየሱስ ክርስቶስ ሰአሊ ለነ ቅድስት ተፈሲሒ ኦ ማርያም እንዋመት እስመ ለዘ ውስተ ጽነጂ ሲብው ወመላይት ወኪሩቤል ሰጉሎቱ በፍርሃት ወሱራፌል ዘይኑረ ጽርሃት ይሰፍሑ ክናፊሆሙ ወይብሉ ዝንቱ ውእቱ ንጉሠ ስርሃት መጻ እስራኤል መጻ እስራኤል አጥያተ ዓለም በቤሳይሉ ሰአሊ ለነ ቅድስት